ጋቢና፣ ቪኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬድዮ ተጀምሯል። ታክሲዋ ሞልታለች። ለዛሬ ታህሳስ 18 2010 ዓመተ ምህረት ምሽት ፕሮግራም አስተናጋጃችሁ ጽዮን ግርማ ነኝ። እስረኞችን ለማስታወስ የበየነ ዘመቻ እየተካሄደ ነው። ቀዳሚው ዘገባችን ነው። በዚህ የተነሳ ቢያንስ የታሰሩትን ሰዎች የማይታወቁትንም ጭምር የሚያውቅ ሰው እንዲያስታውስ በሌላቸውም ደግሞ በተደራጀ መልኩ ቢያንስ ለአንድ እንድናስታውስ ነው ዋናው አላማው። የሰማችሁት እስረኞቹ እንዲታወሱ ዘመቻውን ካስጀመሩት መካከል አንዱ ጌታቸው ሽፈራውን ነው። አላግባብ መብታቸው የተጣሱ በአስተሳሰብ ወይም በአመለካከት ልዩነታቸው ለእስር የተዳረጉ ሰዎች በሙሉ እንዲታሰቡ ነው የሚያፈልገው። የዞን ዘጠኝ የኢንተርኔት አምደኛ በፍቃዱ ኃይሉን ነበር የሰማችሁት። ሌሎችንም የዘመቻው ተሳታፊዎችን ይዘናል። ጠበቆቻቸውንም አናግረናል። የሚሸኘው የአውሮፓውያኑ 2017 ለአፍሪካ ዴሞክራሲ ምን ነበር ከሁለት ሺ አስራ አራት የጀመረው በኢትዮጵያ በጠቅላላ የተቀጣጠለው የህዝብ አመት ግን በአሁኑ 2017 ሁለት ሺ አስራ ሰባት ዓመተ ምህረት ላይ አዲስ መልክ እንደያዘ ነው የሚታየኝ። ፕሮፌሰር ህዝቅኤል ጋቢሳ የኢትዮጵያን ዴሞክራሲ ቃኝተዋል እስላማዊ መንግስት አይሲስ በዚህ በሚሰናበተው የአውሮፓውያን 2017 ዓ ም ኢራቅና ሶሪያ ውስጥ ምን ፈጠረ? ዝርዝሩን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አምሀሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ ዜና እናስቀድም። አጠር ላሉት የምሽቱ ዓለም አቀፍ ዜናዎቻችን ተመልሼ መጥቻለሁ። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ባራክ ኦባማ ለብሪታንያው ልዑል ሀሪ በሰጡት ቃለ መጠይቅ ኢንተርኔት የደቀነው አንዱ አደጋ ሰዎች ሙሉ በሙሉ የተለያዩ እውነቶች እንዲይዙና በወቅቱ የያዙትን አድሏዊ አመለካከቶች በሚያጠናክሩ መረጃዎች እንዲከበቡ ማድረጉ ነው ሲል አስገነዘቡ። ልዑል ሀሪ ሚስተር ኦባማን ባለፈው ወር መስከረም ላይ ለቢቢሲ ሬዲዮ የረቡ ይህንን የተናገሩት ስርጭት። አወያይቷቸዋል። ለስምንት ዓመታት በዩናይትድ ስቴትስ ፕሬዚዳንትነት ያገለገሉት ሚስተር ኦባማ በኢንተርኔት የተሰባሰቡ ማህበረሰቦች ከዚያ መድረክ ወጣ ብለው ሰዎች እርስ በርስ እንዲተዋወቁ እድል መስጠት ያስፈልጋቸዋል ብለዋል። ኢየሩሳሌም የሚገኘው የተቀደሰው ምዕራባዊ ግንብ አቅራቢያ የሚገነባው የባቡር ጣቢያ በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስም እንዲሰየም የእስራኤል የትራንስፖርት ሚኒስትር ሀሳብ አቀረቡ። ፕሬዚዳንት ትራምፕ ኢየሩሳሌም የእስራኤል ዋና ከተማ ነች ብለው እውቅና መስጠታቸውን ተከትሎ ሚኒስትሩ የእስራኤል ካትስ ይህን ሀሳብ ያቀረቡት በቅርቡ የተካሄደው የሀገራቸው የባቡር መስመር ዋና ስራ አስኪያጅ ስብሰባ ላይ ሲሆን በቅርቡ የሚከፈተው የፈጣን ባቡር መስመር ወደ ምዕራባዊ ግንብ እንዲዘልቅና እዚያ የአዲስ ባቡር ጣቢያ እንዲሰራ ይጠይቃል። ፕሬዚዳንት ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት በማወቅ በጀግንነት ስለወሰዱት ታሪካዊ ውሳኔ የባቡር ጣቢያው በስማቸው ይሰየም ሲሉ ነው ሚኒስትሩ ሀሳብ ያቀረቡት። ሀሳቡ ከዓለም አቀፉ ማህበረሰብ ተቃውሞ እንደሚገጥመው ተገምቷል። በሚቀጥለው ወር በሩሲያ መሪነት ሶቺ ላይ የሚከፈተው የሶሪያ ሰላም ድርድር ከሶሪያ ህዝብ ሰፊ ድጋፍ ያለው መሆኑንና የተባበሩት መንግስታት ድርጅት ለሚሸመግለው የሰላም ሂደት መሰረት እንደሚጥል የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናገሩ። ላቭሮቭ ይህን የተናገሩት አርብ የሶሪያ ሽምቅ ተዋጊ ቡድኖች አንድ ላይ ሆነው በወሰዱት አቋም ሩሲያ የመንግስታቱን ድርጅት የሰላም ሂደት በብልጠት ለማደናቀፍ እየሞከረች ናት ብለው በመወንጀል በሶቺ ጉባኤ ላይ አንካፈልም ካሉ በኋላ ነው። እጩ ፕሬዚዳንት ዊያ አሸንፍ ያለሁ እያሉ ነው። ላይቤራውያን መጪውን ፕሬዚዳንታቸውን ለመምረጥ ትላንት ሲሰጡ የዋሉትን ድምፅ ውጤት በጉጉት እየጠበቁ መሆናቸውን እየገለጹ ነው። ምክትል ፕሬዚዳንት ጆሴፍ ቦካዮ ወይስ የቀድሞ የእግር ኳስ ተጫዋች ጆርጅ ዊያ? ለአስራ ሁለት አመታት አገልግለው ስልጣን እያስረከቡ ያሉት የአሁኗ ፕሬዚዳንት ኤለን ጆንሰን ሰርሊፈንን የሚተካው ከሁለቱ እጩዎች አንደኛው ነው። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና የምትከታተሉት የጋቢና ጉዟችን ነው። ወደ ቀዳሚው ዝርዝር ያለ ዘገባችን እናልፋለን። በአስተሳሰብ ና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው በእስር ላይ የሚገኙ እስረኞችን ለማሰብ በማህበራዊ ሚዲያ ላይ የአንድ ቀን ዘመቻ ማድረጋቸውን አስተባባሪዎቹ ለአሜሪካ ድምጽ ገለጹ። የእስረኞቹ ቁጥር ለጊዜው እንደማይታወቅ የገለጹት አስተባበሪዎቹ በኦሮሚያና በአማራ የተቃውሞ እንቅስቃሴ ተሳትፋችኋል በሚል በሽብር የተከሰሱት ሰዎች ቁጥር ከአንድ ሺ አምስት መቶ እንደሚበልጥ ይናገራሉ። በአሁኑ ሰዓት ዘጠኝ መቶ ለሚደርሱ እስረኞች ጥብቅና ከሚቆሙ ጠበቆች መካከል የተወሰኑት ለአሜሪካ ድምጽ ሲናገሩ እስረኞቹ ፍርድ ቤት በሚቀርቡበት ጊዜ ብልታቸው ላይ የውሃ ላስቲክ እየተንጠለጠለ እይ እንደሚሰቃዩ ከመግለጽ ጀምሮ አሰቃቂ ድብደባ እንደሚፈጽምባቸው ለፍርድ ቤት ያስረዳሉ ብለዋል። ዛሬ ረቡ ተሐሳስ 18 2010 ዓ ም የበይነ ዘመቻው እንዲደረግ የመጀመሪያ ሐሳብ ያቀረበው ነገረ ኢትዮጵያ የሚል ጋዜጣ አዘጋጅ የነበረውና እርሱም ታስሮ የተፈታው በፍርድ ቤት የተለያዩ ችሎቶች እየተገኘም የፍርድ ቤት ውሎዎችን በማህበራዊ ሚዲያ ላይ የሚያቀርበው ጌታቸው ሽፈራው እንዳለው በአስተሳሰባቸው፣ በአመለካከታቸውና በሚጽፉት ጽሑፍ የታሰሩ ሰዎች ቁጥር በይፋ የሚታወቅና የተመዘገበ አይደለም። በተለይ ከ ከሁለት አመት በፊት በኦሮሚያና በአማራ ክልል ከነበረው ህዝባዊ ተቃውሞ በኋላ በጣም ብዙ የፖለቲካ እስረኛ የፖለቲካ እስረኞች እንዳሉ ነው። ነገር ግን የእነሱ ጉዳይ የሚከታተል ሰው በጣም ትንሽ ነው። እነሱ በጣም ብዙ በደል ይደረስባቸዋል። ይህ በደል የሚነገረው ፍርድ ቤት ብቻ ነው። እነሱም ደግሞ የተወሰኑት እንደውም አቤቶታቸውም በቃል መናገርን ማ ይሻሏል ነበር፣ ጽሑፍ አቅርቡ ነው የሚባለው። ፍርድ ቤት ተጋፍተው የሚያቀርቡ የተወሰኑ ሰዎች አሉ። የእነሱንም በደል ለህዝብ የሚያደርሰው የተወሰነ ሰው ነው። ስለዚህ አብዛኛዎቹ ስረኞች በደል አይታወቅም። የታሰሩት እንኳን በስንት ደረጃ የሚያስታውሳቸው ሰው የለም፣ የሚያውቃቸው ሰው የለም። በዚህ የተነሳ ቢያንስ የታሰሩት ሰዎች የማይታወቁትንም ጭምር የሚያውቅ ሰው እንዲያስታውስ በደላቸውም ደግሞ በተደራጀ መልኩ ቢያንስ በአንድ ግን እንድናስታውስ ነው ዋናው ዓላማው ከአርበኞች ግንቦት ሰባትና ከኦነግ ጋር አብረዋል በሚል ክስ የተመሰረትባቸው አምስት መቶ ስልሳ የሚደርሱ ሰዎች ተለይተው በዘመቻው ላይ ስማቸው ይፋ እንደተደረገ ጌታቸው ገልጾ በተጨማሪም የተፈረደባቸው በ ቀጠሮ የሚመላለሱና የሚታወቁ ከ1500 እንደሚበልጡ ይናገራል። የዞን ዘጠኝ የኢንተርኔት አምደኛውና ከአንድም ሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ የሕሊና እስረኞችን እናስታውሳቸው በሚለው ዘመቻ ላይ አንዱ አስተባባሪ ነው። በዚህ ዘመቻ በእስር ላይ የሚገኙ የፖለቲካ እስረኞች ከነስማቸውና ከደረሰባቸው አሰቃቂ የሰብአዊ መብት ጥሰት ጋር ይታወሳሉ ብሏል። ሴቶቹን እስረኞችና ወንዶቹን ለማስታወስ በተሰራ የካርቱን ፊት አልባ ጥቁር ምስል የፌስቡክ መለያ ፎቶቸውን በመቀየር እየታወሱ ነው ብሏል። እንግዲህ እኛም ጥሪ ስናደርግ ጌታቸው ሽፈራው ነበር መጀመሪያ ሀሳቡን ያመጣው። ከዛ በኋላ ከሚያገር ነበር እና ጥሪ ስናደርግ ሁሉም ሰው ስለሚያቀው ሰው ይጻፍ በዚህ አጋጣሚ ያስተዋውቅ ነው፣ ምን አይነት ስራ እየተሰራ ነው፣ እስረኞቹ እንዴት ነው የተያዙት የሚለውን ነው። አላግባብ መብታቸው የተጣሱን በተሳሰብ ወይም በአመለካከት ልዩነታቸው ለስር የተዳረጉ ሰዎች በሙሉ እንድታሰቡ ነው የሚያፈልገው እንጂ ለከሌ ወይም ለከሌ ብለን ለይተን ያልነው ነገር አይደለም። በዚህ መሰረት በዚህ ዘመቻ ላይ የተሳተፈ ሰው በሙሉ በማህበራዊ ሚዲያ ላይ ስለሚያውቀው እስረኛ ሲጽፉ ውለዋል ብሏል። አብዛኞቹ ስማቸው ተጠቅሶ የታወሱት እስረኞች በፍርድ ቤት እየቀረቡ በእስር ላይ ባሉበት ወቅት የደረሰባቸውን የሰብዓዊ መብት ጥሰት የገለጹት ናቸው። ጌታቸው ስፈራው እስረኞቹ በየችሎቶቹ የሚያሰሟቸው ሰቆቃዎችን ለመስማት የሚከብዱ ናቸው ይላል። በአብዛኛው ብልታቸው ላይ ውሃ ማንጠልጠል አለ። በኤሌክትሪክ ገመድ ገረፉናል እንደሚሉት አብዛኛዎቹ መከላከያ ምስክር ሲያቀርቡ መስቀል አለ። በተለይ በዚህ ከቃጠለው ጋር በተያያዘ የሚሰማው በጣም አሰቃቂ ነው። ጣራ ጋር ሁሉ ተሰቅለናል እንደሚሉት ካቴና እንደ ወር ያህል መታሰር እሱን የመንግስት ሰብአዊ መብት ኮሚሽን ራሱ ያረጋገጠው ነው። የመንግስት የሰብአዊ መብት ኮሚሽን የሚተች ነው። በአብዛኛው የተፈጸመብንን በደል እያወጣልን አይደለ የሚሉት ነው ተከሳሾች። እንደውም በቅርቡም ፍርድ ቤት ላይ አቅርበዋል። እሱ እንኳን በሶስት መዝገቦች ያወጣው ግርፋት እንዳለ በሚስማር ጉልበት መመታት እንዳለ እና ደግሞ ላይ ያለ ካቴና ምልክት ሁሉ እንዳለ ነው ሪፖርት ላይ የተጠቀሰው። ከዚህ ባሻገር ደግሞ አሁን ፍርድ ቤት ሱሪያቸውን እያወለቁ ልታቸው እንደ ተኮላሽ ያሳያሉ። ለምሳሌ አቻለው ደስ የሚባል ተከሳሽ ልጅ እንደ ተኮላሽ ያሳያለ። ትናንት ዋን አድኖት ሽሙ የሚባል ሶስት ጊዜ ሃይላንድ ውሃ እንጠልጥለውብኛል ብሎ ለፍርድ ቤት ትናገራለ። በአብዛኛው ሰው ከፍርድ ቤት በሽ እንኳ ስትዘግብ አንዳንዱ ሰው እውነት እንኳን አይመስለውም። ሄዶ ሱሪን ሲያወልቅ እስካላየ ድረስ፣ ጥፍር የተነቀለ ጥፍር እስካላየ ድረስ ምናምን እንኳን አለ። ከዘግናኝነቱ የተነሳ ጥበኖት ጉዳዮችን ብቻ ሳይሆን በደል ያጋልጡ ሚዲያዎች እና ተቋማት ካለመኖራቸው የተነሳ ሰው አያምኑ። እንደዚህ ሲሆን ግን በጣም ለበርካታ ሰው አንደኛ ለበርካታ ሰው ይደርሳል ነው ሁለተኛ ደግሞ ቢያንስ ስለነዚህ የሚጮላቸው ሰው ስለሌላቸው ሰዎች ማንም የለንም ብለው ነው የሚያስቡት እነሱ ማህበራዊ ሚዲያ እንኳን ስማቸው ሲጠቀስ እንደ ትልቅ ነገር ነው የሚያዩት እነሱን ከጎናቸው እንደሆንን ለማሳየት ናትናኤል ያለም ዘውድም ከሁለት አመት በላይ ታስሮ የተፈታ ነው የእስረኞቹ ቁጥር ማንነትና የሚደርስባቸው በደል የተለያየ ነው ይላል አንዳንዶቹ ፍርደኞች ሰው እንዲጠይቃቸው እንኳን አይፈቀድም ብሎናል እኔ ዳንኤል ሺበሺ ጋዜጠኛ ተመስገን ደሳለኝ እነስክንድር ልንጠይቅ ሄደን ተከልክለን፣ ፌዴራል ማረሚያ ቤቶች አስተዳደር ዋና ኮሚሽን ጋር ሄደን በማረሚያ ቤቱ ስራ ጣልቃ እንገባም ብሎን፣ ኮሚሽኑ ራሱ ሰብዓዊ መብት ኮሚሽን ሄደን ገና ቀጠሮ ተይዞልናል። እነሱን እንኳን ለመጠየቅ ማለት ነው። እና እነስክንድር ንድር እንግዲህ እስክንድር አስራ ስምንት አመት ፍርደኛ ነው። አንዷ የእድሜ ልክ ፍርደኛ ነው። ቤተሰብ ሶስትና እና አራት ሰው ብቻ ሊጠይቃቸው ተፈቅዶ ሰዓት ተመድቦላቸው ተከልክለው፣ ከዚህ በላይ ይህን ሁሉ አመት እየታሰሩ ከዚህ በላይ በደል የለም። ያጠፉ ጥፋት የለም። በማረሚያ ቤት ደረጃ እንኳን ብታጠፊ አንድ ሰው አራት ወር ነው በዲሲፒሊ ሊቀጣ የሚችለው። ጥፋት እንኳን ጥፋት ተገኝቶበት ቢሆን ሰው ሶስት አመት እና አራት አመት ቤተሰብ ተከልክለው ምናምን መኖር አይችልም። ስለዚህ የምናውቃቸውን እንደዚህ አይነት ነገሮች እያስታወስን ህዝብም እንዲያውቀው እያደረግን፣ ሌላ እኮ የሰብአዊ መብት ኮሚሽኖችም ምኖችም እንዲያውቁት እያደረግን ያው እነሱን የማበረታታት ነው። ያዝ ነው አቶ ወንድሙ ኢብሳ፣ አብዛኞቹ እስረኞች በአቅም ምክንያት ጠበቃ የሚቆምላቸው ባለመኖሩ ከስድስት መቶ በላይ ለሆኑ እስረኞች እንደሚቆሙ ገልጸው የ ከኦሮሚያ ተቃውሞ ጋር በተያያዘ ያሉ እስረኞች ይብዙበት እንጂ ለሁሉም ኢትዮጵያዊ ነው የምቆመው፣ ሁሉም በችሎት መጥተው የሚያቀርቡትን አቤቱታ ቆም ያዳምጣለሁ ብለዋል። ለአሁኑ አስኳቸው አንድ ነገር ወደ ስድስት ዘቶ የሚጠጋ የሽብርተኛ ተጠርጣሪ እያንዳንዱ ደም እስከሚተፋ ድረስ የአፍርድ ቤትም ላይ የመሰከሩት ነው። ፍራቸው ተነቅሎ እጅግ በጣም ተንጠልጥሎ ወደ ላይ ሰማይ ላይ ተንጠልጥሎ ጭንቅላታችን ላይ በጫማ ቆሞ ጭንቅላታችን ላይ ቆሞ ይሄ ምስክሮች እና ራሳቸውን ራሳቸውን ሲከላከሉ በችሎት የሚያሰሙት ነው። በአከላይ ውስጥ ያለው ድብደባ በጣም ገደብ የለውም። አሊዘኛ ዘጠና ከመቶ በዓለም ላይ ያለ የስቃይ የድብደባ ስቃይ ሁሉ የምጠቀምባቸው ናቸው። በጣም የሚያሳዝንሽ ደግሞ አንዱን እያሰቃዩ እየገረፉ፣ አንደኛን እዛ አስቀምጠው አንተም እንዲህ ከምትሰቃይ ከምትገረብ በቶሎ እኛ የምናምን የምንነግርህን ነገር እመን ነው የሚባለው። ግማሹ ኦነግ፣ ግማሹ ግንቦት ሰባት ይህንን እመኑ ተብሎ ምንም ነገር ሳፈር ሳነቡ ሰኞች የምናገሩ ጭንቅላታችን ላይ ቆሙም ጭንቅላታችን በዚህ በ ከራካ በሚል በዚህ በወታደሩ ጫማ እየተቀጠቀጥን ጥፍር ተነቅሎ ጭንቅላት ተሰንክቶ ያሳያሉ። በፍርድ ቤት ውስጥ ፍርድ ቤቱ ለ ቱ ክብርን አይቀቅልም ወይም ደግሞ አያስፈልግም ተው ይላሉ፣ እንጂ ያን ካለው ኢትዮጵያ ተጨባጭ ሁኔታ አንጻር አብዛኛ ወጣት ኦሮምኛ እንጂ አማርኛ ማይችላል፣ ኦሮማ ኦሮምኛ ለምን ትናገራላችሁ አማርኛ መናገር አለባቸው ብሎ ስፍር ቁጥር የለም ድብደባ ነገር የማዕከላዊ ያህል ታራሚዎች ጊዜ የሚያሰሙት በቃ አንድ ወታደር ተመሰ ፊቱ

አቶ ወንድሙ ኢብሳ አያይዘው ፍርድ ቤቱ እነዚህን አቤቱታዎች ከሰማ በኋላ የሰብአዊ መብት ኮሚሽን ጉዳዩ እንዳየው ወደዛ እንደሚመሩ ገልጸው፣ አብዛኞቹ ግን እስካሁን ምላሽ አለማግኘታቸውን ነው። አቶ አለልኝ ምህረቱ ከሁለት መቶ በላይ ከአማራ ክልል ህዝባዊ ተቃውሞ ጋር በተያያዘ ለታሰሩ እስረኞች እንደሚቆሙ ገልጸውልናል። ደንበኞቻቸው በችሎት ስለሚያሰሙት የሰብአዊ መብት ጥሰት በተመለከተ አነጋገሪያቸው ነበር። እንግዲህ በሁለት መንገድ የተከፈለ ነው። አንደኛው የድሮ በዛ በምርመራ ጊዜ ካሉ የሚደርስባቸውን ነገሮች ያነሳሉ። እዛ ችሎት ላይ ደረሰባቸውን ስቃይ ያነሳሉ። በምርመራ ላይ ያሉ ከሚያነሷቸው ስቃዮች፣ እዛ ችሎት ላይ በሰፊው ከሚናገሯቸው ነገሮች ግርፋት፣ በተለይ ወንዶች ደግሞ ከህብልታችን ላይ ውሃ ታስሮ ይንጠለጠላል ይላሉ። በኃይል አነ በጣም በጣም ብዙ የሚዘገንኑ ነገሮች አሉ። እንግዲህ ድርሳቱ በጣም ሁሉም የሚያነሳው ኮመን ነገር ነው። አልፎ አልፎ ደግሞ በጣም የተለዩ ነገሮች ትፈኛለች። የተለዩ ሲባል ለምሳሌ አሁን እንደምልሽ ከሞራል ጋር በተለይ እንግዲህ የሰው ልጅ ለመግለጽ እንደ እኔም የሚከብደኝ እነሱ ስለደረሰባቸው እዛ ላይ ሲናገሩ ስሜታዊ ሆነው ይናገራሉ። እኛም ለመስማት ራሱ ጆሯችን የማንዘጋው ነገር ሆኖ ነው። በጣም ምልሽ እንግዲህ ወንድ ልጅ ብልት ላይ ውሃ ታስሮ ሲንጠለጠል ሊደርስበት የሚችለውን ስቃይ ስታስቡ ከባድ ነው። ያኔያን ነው በብዛት ችሎት ላይ የሚያነሱት። በሁለት ነው የሚከፈለው ብለውኛል። እንግዲህ አንደኛው ደግሞ ከምርመራ በኋላ በሁለተኛው የምናየው አሁን እዚህ ማረሚያ ቤት ላይ እያሉ ደግሞ አንዳንድ ነገር እዚህ ችሎት ተናገራችሁ በሚል ለምሳሌ አሁን መብራቱ ጌታ፣ አሁን በስም ስህተት መብራህቱ ተብሎ ተመዝግቦ ነበርና ስሜ መብራህቱ አይደለም መብራቱ ነው መባል ያለበት ያለኝ የአማርኛ ስም ነው በሚል ተናግረው፣ በዛም ቀን አሁን ጨለማ ውስጥ ነው ያለው ክሊንቶን ሄዶ ማለት ነው። እንግዲህ እስረኞች በአደራ የተቀመጡት የትርግ ቤት አደራ ነው የሚያስቀምጠው ማረሚያ ቤት ግን በዚህ ምክንያት ጨለማ ቤት ተወስዶ ያው ከህዳር ሀያ ስድስት ጀምሮ እስካሁን በጨለማ ቤት ነው ያለው። የዚህ የበይነ መረብ ዘመቻ አስተባባሪዎች የዛሬውን የማህበራዊ ሚዲያ እስረኞችን የማስታወስ ዘመቻ ያዘጋጁት እስረኞቹ የሚደርስባቸውን በደል ለዓለም ለማሳወቅ ነው ብለዋል። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን የአውሮፓውያኑን 2017 የሚዳስስ ይሆናል። ለአፍሪካ ዲሞክራሲ መልካም ጅምር የታየበት ነገር ግን ፈተናዎች እንደሚገጥሙበት የተገመተበት ዓመት ነው ይለናል ሰለሞን ክፍሌ በዲሞክራሲ በተግባር ዘገባው። ዘንድሮ ከአንጎላ እስከ ዚምባብዌ ከፍተኛ የፖለቲካ ለውጦች ተካሂደዋል። ሆኖም እንደ አህጉሪቱ መሪዎች ለውጦቹን ክለኛ የዲሞክራሲ ባህል እድገት በመቁጠር ቢያወድሱም ተንታኞች ግን የለውጦቹ ሀቀኝነት ያሳስባቸዋል ብለዋል። አኒታ ፖል ከጆሐንስበርግ ያጠናቀረችውን ዘገባ ሰለሞን ክፍሌ ከምሽቱ ዲሞክራሲ በተግባር ፕሮግራም ጋር የኢትዮጵያን ሁኔታ ጨምሮ በተከታዩ ዝግጅት አቀናብሮታል። አፍሪካ በ2017 ለረጅም ጊዜ ዚምባብዌን ያስተዳደሯት ሮበርት ሙጋቤ ፈጽሞ ያልተጠበቀውን በገዛ ፈቃዳቸው ሥራ የለቀቁበትን ደፋር እርምጃ ታዝባለች። በአንጎላም እንደ ዚምባብዌ ብዙ ድራማ ባይታይበትም ሀገሪቱን ላለፉት ሰላሳ ስምንት ዓመታት የመሩት ሆዜ ኤድዋርዶ ዶስ ሳንቶሽ በጡረታ ተገልለዋል። ዘንድሮ በአፍሪካ በርካታ አዳዲስ መሪዎች ብቅ ቢሉም ታዲያ ተንታኞች በተለይ በአንጎላና በዚምባብዌ ሥልጣን የተረከቡት ለቀድሞዎቹ ፕሬዚደንቶች ለአስርታትና ከዚያም በላይ ዓመታት ቅርብ ሰዎች ስለ ነበሩ ተንታኞች ብዙም እምነት አያሳድሩባቸውም። ጄጋር ግሬ ጆንሰን ኦፕን ሶሳይቲ ፋውንዴሽን የተባለው ድርጅት ኃላፊ ያስረዳሉ። ያው የቀድሞ መንግስት ነው ተመልሶ የመጣው አልተለወጠም። ልዩነቱ ስልጣን ላይ የወጣው ሰው ብቻ ነው። ፕሬዚዳንቱ እዚህ ላይ የተቀየረው በራሱ ቅርብ ረዳቶች ነው ወይም ደግሞ በዋናው የእርሱ ደጋፊ አሊያም ከፍተኛ ያስተዳደሩ ሰው ነው። ስለዚህ እኔ ያን ለውጥ እንደ ተደረገ አድርጌ ማየት አልችልም። ለውጡ በመርሃ መንግስታቱ ላይ ብቻ ከሆነ የተደረገው በሀገሪቱ ትክክለኛ ለውጥ አልተካሄደም። በ2017 ሩዋንዳ ሌሶቶና ኬንያም ምርጫ አካሂደዋል። በላይቤሪያም የመጀመሪያው ዙር ፕሬዝደንታዊ ምርጫ በአብዛኛው ሰላማዊ ቢሆንም ተሰናባቿ ፕሬዝደንት ኤለን ጆንሰን ሰሪፍ ማጭበርበር ተካሂዷል ሲሉ ስሞታ ማቅረባቸው ታውቋል። በዚህ ወቅት ዲሞክራሲያችን ጥቃት ደርሶበታል። የሀገራችን መልካም ስም እየተበላሸ ነው። ምጣኔ ሀብታችን ላይ ውጥረት ሰፍኗል። እኛ ፖለቲከኞች የተሻለ መስራት ይጠበቅብናል። በኬንያ ምርጫውን ዳግም ማካሄድ ነበረባቸው። ለምን? ፍርድ ቤቶች በመጀመሪያው የድምፅ ቆጠራ ወቅት ማጭበርበር መካሄዱን በማረጋገጣቸው ሲሆን በሁለተኛው ምርጫ ደግሞ ተቃዋሚዎች አንሳተፍም ብለው መውጣታቸው ነው። በኬንያ ከምርጫው ጋር በተያያዙ ሁከቶች ስልሳ ስምንት ሰዎች መገደላቸው ተዘግቧል። ሌላው ደግሞ በዚህ በፈረንጆች 2017 በኮንጎ ዲሞክራሲያዊ ሪፑብሊክ ይካሄዳል ተብሎ ሲጠበቅ የነበረው ምርጫ አለመካሄዱን እናገኛለን። ኮንጎ ለሌላ ሁለት ዓመት አራዝማለች የምርጫውን ጊዜ። ለምን ቢባል የፕሬዝደንቱን የጆዜፍ ካቢላን የአስተዳደር ዘመን ለማራዘም ያ ደግሞ ያለመረጋጋቱን ሁኔታ አባብሷል። ያቺ ግዙፍ የተፈጥሮ ሀብት ያላት አገር በፖለቲካ ትታመሳለች። ተንታኞቿም አዎንታዊ አስተያየት ሲያንጸባርቁ አይስተዋልም፣ መጻኢ ዕድሏን በተመለከተ ሲናገሩ። ክሎድ ካቤምባ የደቡባዊ አፍሪካ አገሮችን የተፈጥሮ ሀብት የሚያጠናው ማዕከል ዳይሬክተር ናቸው። ኮንጎ ኮንጎን ማረጋጋት ከፈለግን ዲሞክራሲያዊ፣ ህጋዊና ሁሉን አሳታፊ ምርጫ ማድረግ ያስፈልገናል። ባለፉት ሁለት ምርጫዎች በ2003ና በ2011 የታዘብነው ግን የምርጫ አስፈጻሚ ተቋማት እንዳልነበሩና በአገሪቱ የቆየውን አጉል ባህል አለመቀየራቸውን ነው። በዚህም የተነሳ ጠቅላላ ሽግግር ሁኔታው ሳይሳካ ቀረ። ምክንያቱም አሁን እንደምናየው ያለውን አይነት ሁኔታ ማለትም ፕሬዚዳንት ጆሴፍ ካቢላ ስልጣናቸውን እንዲለቁ የሚያስችል ተቋም ቀደም ብለን አላዘጋጀንም። መጪ 2018 ዓ ም በዚህ ዓመት ከታየው ድራማ በላይ የምናይበት ይመስላል። ዚምባብዌ ከተፈጠረች ወዲህ ለመጀመሪያ ጊዜ ሙጋቤ የሌሉበትን ምርጫ ታካሄዳለች። በዓለማችን አዲሲቱ ሀገር ደቡብ ሱዳንም ነጻነቷን በ2011 ከተቀዳጀች ጀምሮ የድርቅና ግጭቶች ግዙፍ ፈተናዎች እየተፈታተኗት ሲሆን ምርጫ ለማካሄድም እየተዘጋጀች ነው። አኒታ ፓውል ከጆሐንስበርግ ያጠናቀረችውን ዘገባ እዚህ ላይ ላብቃና በዚሁ በአውሮፓውያኑ ዓመት 2017 በኢትዮጵያስ ከዲሞክራሲ ግንባታው አንጻር ምን ታዘብን የሚለውን አክዬ አጠቃልላለሁ። ባጭሩ አስተያየታቸውን እንዲያጋሩን እዚህ ዩናይትድ ስቴትስ ላንሲንግ ሚሽጋን በካተሪንግ ዩኒቨርሲቲ የታሪክ መምህሩን ፕሮፌሰር እዝቅኤል ጋቢሳን በስልክ ጠይቄያለሁ። ምን ታዘቡ? ፕሮፌሰር እዝቅኤል በ2017 የኢትዮጵያን ዲሞክራሲ በተመለከተ። እንግዲህ እንደሚታወቀው ኢትዮጵያ ባለፉት አርባ ዓመታት ውስጥ በአንድ በኩል ወደ ዴሞክራሲ ወይም ህዝብ ወደሚፈልገው የሚሳተፍበት መንግስት እየገሰገሰች ነበረ። ወደ ከደርግ መንግስት መውደቅ በኋላ ይሄ ሶስተኛው የዴሞክራሲ ማዕበል ተብሎ የሚታወቀው ኢትዮጵያም እንደደረሰ ከኢትዮጵያም ጋር ኤርትሪያ፣ ኢትዮጵያ፣ ሩዋንዳ አምባገንነትን አስወግደው ዲሞክራሲን የሚመልሱ አዳዲስ መሪዎች የተባሉበት ጊዜ ነበረ። ነገር ግን በነዚህ በሁሉም አገሮች ኢትዮጵያንም ጨምሮ የዲሞክራሲ መልክ ያላቸው የምርጫዎች ይካሄዱ ነበር። ምርጫዎች ተካሂደው ዲሞክራሲ መጥቷል ይባል ነበር። ነገር ግን በሁሉም አቅጣጫ የዲሞክራሲን የሚደግፉት ሶስት ሰዎች በሙሉ በኢትዮጵያ ውስጥ ሲጠፉ እንደ ቀሩ እናውቃለን። ምርጫ ብቻ ይደረጋል። ነገር ግን የመናገር መብት፣ የመሰብሰብ መብት ዴሞክራሲን የሚደግፉ ተቋማት በሙሉ እንደተጎዱ ነው የምናውቀው። ከሁለት ሺ አስራ አራት የጀመረው በኢትዮጵያ በጠቅላላ የተቀጣጠለው የህዝብ አመት ግን በአሁኑ ባስ ሁለት ሺ አስራ ሰባት አመት አመተ ምህረት ላይ አዲስ መልክ እንደያዘ ነው የሚታየን። ይህም አዲስ መልክ ምንድን ነው? መንግስት ሁሉንም ደመስሳለሁ የማይዳግም እርምጃ ወስዳለሁ እያለ ሲገል ሲያስር የነበረ መንግስት ጥፋተኛው እኔ ነኝ ብሎ ሙሉ በሙሉ ኃላፊነትን መውሰድ መጀመሩ ይህ የህዝብ የዲሞክራሲ እና የልማት ፍላጎት ወደ ኋላ የማይመለስ መሆኑ ታውቆ ከመንገድ ላይ መንገድ ላይ ከሚደረጉ ሰላማዊ ሰልፎች ወይም ሌላ የተቃውሞ አሰራሮች ወደ ቤተ መንግስት ገብተው በቤተ መንግስቱ ውስጥ በባለስልጣኖች መካከል ትግሉ እዛ ድረስ እንደገባ እና በአሁኑ ሰዓት እንኳን ዛሬ በየተነጋገርን ሳለን በአራት ኪሎ ላይ የዴሞክራሲ ግፊቱ እና የዴሞክራሲ አመጣጠን የማይፈልጉ የተቆናጠጡትን ስልጣን ለመልቀቅ የማይፈልጉ ያገኙትን የኢኮኖሚ ጥቅም የያዙትን አሁንም ይዞ ለመቆየት በሚፈልጉ መካከል ትግሉ እንደተያያዘ ነው። በአጠቃላይ ግን የህዝቡ ፍላጎት እና የህዝቡ ንቃት ከፍተኛ ደረጃ ላይ ስለደረሰ የኢትዮጵያ መንግስትን ይህን የዲሞክራሲ አመጣጥ ለመቀልበስ በማይችል መልኩ እየታገለው እንዳለ ነው የሚታየው። ስለዚህ ተስፋ ያለው ነገር ነው እየታየኝ በዚህ በሁለት ሺህ አስራ ሰባት በሁለት ሺህ አስራ ስምንት ደግሞ የተሻለ ይሆናል ብዬ ተስፋ አለኝ። ምክንያቱም ይሄ ሁሉ በህዝብ ፍላጎት ላይ የተመሰረተ ሞትን የማይፈራ በጣም የነቃ በራሱ ከመስተዳደር በስተቀር በሀይል ለመስተዳደር የማይፈልግ ህዝብ በተለይም ደግሞ በኢትዮጵያ ውስጥ በተለያዩ ህዝቦች መካከል በአማራና በኦሮሞ በሌሎችም ህዝቦች መካከል ያለው ግንኙነት እና ፍላጎት እየጎለበተና አንድ እየሆነ የመጣበት ተስፋን የሚሰጥ አመት ሆኖ ነው የታየኝ። እኔን ሰለሞን ፕሮፌሰር እዝቅኤል ጋቢሳን አመሰግናለሁ። የኢትዮጵያ መንግስት ዲሞክራሲ በአንድ ጀንበር የሚገነባ እንዳልሆነና በረጅም ጊዜ ሂደት የሚከናወን መሆኑን በተደጋጋሚ ይገልጻል። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩኝ። ሰለሞን ክፍሌ እናመሰግናለን። ተከታዩ ዘገባችንም የዚህን ዓመት ማብቂያ የተመለከተ ይሆናል። እስላማዊ መንግስት አይሲስ በዚህ በሚሰናበተው የአውሮፓውያን 2017 ዓ ም ኢራቅና ሶሪያ ውስጥ ምን ሲያደርግ ቆይቷል? የቪኦኤ የብሔራዊ ጸጥታ ዘጋቢ ጄፍ ሴልደን ያጠናቀረውን ቆንጅታይ ታቀርበዋለች። ተሰናባቹ 2017 ዓ ም ደም ተፋሶ አህዱ እንዲባል የፈለገው እስላማዊ መንግስት ቡድን ልክ የአመቱ መጀመሪያ ጥር አንድ ቀን ቱርክ ኢስታንቡል የሚገኝ ሬና የተባለ የምሽት ክበብ ታጣቂ ልኮ ሲያበቃ 39 ሰው አስፈጀ። የአይንማኝ የሆኑት ዩሱፍ ኮዳት፣ የሰው ፍርሃት የፈሰሰው ደም የተኩሱ ጭሆትና ፍንዳታው ምንጊዜም አይረሳኝም ሲሉን የተሰሙት ቱርክ ውስጥ የብዙዎች ህይወት ያጠፋ የሽብር ጥቃት ከባድ ድንጋጤ ሲፈጥር፣ ኢራቅ ውስጥ ደግሞ የነበረው ሁኔታ የተለየ ነው። እዚያ እስላማዊ መንግስት የመንግስቱ የጸጥታ ኃይሎች የራሴ ካሊፌት ብሎ ወዳወጃት ሞሱል ሲገሰግስበት፣ እግሪ አውጪኝ ይልገባ ጠላት አይናችን እያየ ብትንትኑ ወጣ፣ ከባድ ጥቃት ስናደርስበት መሳሪያውን እየጣለ ፈረጠጠ ነው ያሉት የኢራቅ የጦር ሰራዊት እዝ አባል ኮሎኔል ሃሺም አብዱልሃዲም። ይህ በዚህ እንዳለ እስላማዊ መንግስት በሌሎችም የሙስሊሙ ዓለም ሀገሮች ውስጥ ተቃውሞ ገጠመው። ቱኒዥያውያን ጎዳና ላይ ወጥተው የአይሲስ ተዋጊ አንፈልግም አሉ። ዩናይትድ ስቴትስ ውስጥ አዲሱ ፕሬዚደንት ዶናልድ ትራምፕ እስላማዊ መንግስትና መሰል ቡድኖችን ድምጥ ማጣችሁን ነው የምናጠፋው ሲሉ አስጠነቀቁ። በእጃችን ያለውን አቅም አልተጠቀምንበትም። ታቅበን ነው የኖር ነው። አይሲስን ማጥፋት አለብን። ምርጫ የለንም። እናም ዩናይትድ ስቴትስ ይህንኑ አፋፍማ ተግባራዊ ለማድረግ ጸረ እስላማዊ መንግስት ኃይሎችን አቅም መገንባት ጀመረች። ለመጀመሪያ ጊዜ ለሶሪያ ዲሞክራሲያዊ ኃይሎች ግንባር ብረት ለበስ ተሽከርካሪዎች ላከች። በዚያም ወደ ሽብርተኛው ቡድን መዲና ወደ ራካ በአዲስ መልክ ይገሰግሱ ጀመር። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ባግዳድ ላይ እንዲህ ሲሉ ተናገሩ። Uh, we are going to continue to stand by the Iraqi army, the Iraqi people. ከዚህ ጠላት ጋር ከሚዋጉት ከኢራቅ የጦር ሰራዊትና ህዝቡ ጎን መቆማችንን እንቀጥላለን። እስላማዊ መንግስት ኢራቅና ሶርያ ውስጥ ጫናው ሲበረታበት፣ በሌሎች አካባቢዎች ደግሞ ባለፈው የካቲት ወር የሽብርተኛ ቡድን ደጋፊ የሆነ ሰው ፈረንሳይ ፓሪስ ውስጥ የሉቭር ጠባቂዎች ላይ በቆንጨራ ጥቃት አደረሰ። ከዚያም ሚያዝያ ወር ላይ ግብጽ እስክንድሪያ ከተማ ውስጥ የሆሳዕና ዕለት በርካታ ሰዎች የተገደሉበትን ጥቃት ያደረስኩ እኔ ነኝ ሲል ኃላፊነት ወሰደ። ፓኪስታንና አፍጋኒስታንም እንዲሁ ጉልበቱን አሳይቷል። በመጋቢት ወር ካቡል ውስጥ በሚገኝ ሆስፒታል ላይ ጥቃት አድርሶ ከሰላሳ በላይ ሰዎች ፈጀ። ዩናይትድ ስቴትስ ለዚህ ምን ምላሽ ሰጠች? ግዙፍ ቦምብ አፍጋኗ ናንጋሃር ከተማ በሚገኘው ዋናው የእስላማዊ መንግስት ምሽግና መሻለካ ላይ ወረወረች። ሐምሌ ወር ላይ ሲደረስ እስላማዊ መንግስት ራሱ በራሱ ያወጀው ካሊፌት ይፈረካከስ ጀመር። ዋና ከተማ ያላት የኢራቋ ሞሱል ከወራት ውጊያ በኋላ ነጻ ወጣች። የኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ ሽብርተኛው ዳኢሽ አልቆለታል፣ ፈራርሷል። ይህንን መላው ዓለም እንዲያውቀው አሁን አውጃለሁ ሲሉ ነው የኢራቁ ጠቅላይ ሚኒስትር የተሰሙት። የአይሲስ ተዋጊዎች ጥለዋት ከሸሹት ከራካ በደስታ ያስተላለፉት መልእክት ነበር። ጥቅምት ወር ላይ ደግሞ አይሲስ ፊሊፒንስ ውስጥ ሌላ ሽንፈት አገኘው። ደቡባዊዋ ማራዊ ከተማ ላይ ለአምስት ወራት ሲካሄድ በቆየ ውጊያ ድል ተመታ። ይሁን እንጂ እስላማዊ መንግስት የተቆጣጠራቸውን ግዛቶች ቢነጠቅና ተዋጊዎቹን ቢያጣም በውጭ ደግሞ ስዊድን ስቶክሆልም ከተማ፣ ፓሪስ፣ ባርሴሎና ና ኒው ዮርክ ውስጥ ጥቃት አደረሰ። ሽብርተኛው ቡድን የመሪውን የአቡባከር አልባግዳዲን ምክር በደንብ ያደመጠ ይመስላል። አልባግዳዲ ባለፈው መስከረም ለተከታዮቹ ባስተላለፈው በድምፅ የተቀረጸ መልእክት ለድል መብቃት የሚቻለው በትዕግስትና ባልበገር ባይነት በመዋጋት ነው ነበር ያለው። ቆንጅትን፣ ለዘገባው እናመሰግናለን። እንግዲህ ዛሬ ጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። በሰላም በጤና ያገናኘን፣ በነገው ምሽት እንገናኝ።